የማኅበራዊ መገናኛ ዘዴዎች ቅኝት። የኢትዮጵያ መንግሥት ያዘጋጀው የትምህርትና ሥልጠና ፍኖተ ካርታ በይፋ ሥራ ላይ ሲውል ተማሪዎች ትምህርታቸውን በሰባት ዓመታቸው ጀምረው በ18 ዓመታቸው እንዲያጠናቅቁ ታቅዷል። ተማሪዎች በአንደኛ ደረጃ ትምህርት ለስድስት ዓመታት፣ በመለስተኛ ሁለተኛ ደረጃ ለሁለት ዓመታት እንደዚሁም በከፍተኛ ሁለተኛ ደረጃ እንደ ቀድሞው የአራት ዓመታት ቆይታ ይኖራቸዋል። በ2013 ዓ ም ስራ ላይ ይውላል ተብሎ በሚጠበቀው የትምህርት ስርዓት ማሻሻያ መሰረት የስድስተኛ ክፍል ተማሪዎች ክልል አቀፍ ፈተና ይወስዳሉ። የስምንተኛ ክፍል ፈተና ብሔራዊ ይሆናል። ላለፉት 18 ዓመታት ገደማ ይሰጥ የነበረው የአስረኛ ክፍል አጠቃላይ የሁለተኛ ደረጃ መልቀቂያ ፈተና ደግሞ እንዲቀር ይደረጋል። ባለፈው ረቡዕ የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ በጉዳዩ ላይ ረዘም ያለ ማብራሪያ ከሰጡ በኋላ ማህበራዊ ድረ ገጾች የተለያዩ አስተያየቶችና ውዝግቦች ታይቶባቸዋል። ሰለሞን ሱምፐር የተባሉ የፌስቡክ ተጠቃሚ ትውልድን መግደል በእኛ ላይ ጀመረ 1993 ዓ ም አንድ ትውልድ መስዋዕት ሆነ። የጠፋም ያልጠፋም እንዳለ ሆኖ ዛሬ ግን እግዚአብሔር ይመስገን ከ18 ዓመት በኋላ ምኞታችን ሊሳካ ነው ሲሉ በተደረገው ማሻሻያ ደስተኛ መሆናቸውን ጠቁመዋል። ከመልእክታቸው መረዳት እንደሚቻለው ሰለሞን በኢትዮጵያ የትምህርት ስርዓት ለውጥ ተደርጎ የአስረኛ ክፍል አጠቃላይ የሁለተኛ ደረጃ መልቀቂያ ፈተና ለመጀመሪያ ጊዜ ከተፈተኑ መካከል አንዱ ናቸው በ1993 ዓ ም ይህም ፈተና ተፈትነው የማለፊያ ነጥብ ያገኙ ተማሪዎች የመሰናዶ ትምህርት እንዲከታተሉ ተደርጓል። ሰላም ካስትሮ በዚያው በፌስቡክ ለእኛ ለከሸፍኑ ትውልዶች አምላክ ይርዳን የማይሰራ መድኃኒት መሞከሪያ ስለነበርን ሲሉ አስተያየታቸውን አጋርተዋል። አዱኛ ባይህ ደግሞ ትክክለኛ የለውጥ ጅምር ብዙዎቹ ትውልድ ገዳይ ብለውት ነበረ። በወቅቱ እንዲህ በጥናት ላይ ተመስርቶ የፖሊሲ ለውጥ ማድረግ ሲቻል ብቻ ነው ለውጡ ውጤታማ የሚሆነው የሚል አስተያየታቸውን አስፍረዋል። ለመሆኑ የትምህርት ስርዓቱ ስለምን ትውልድ ገዳይ እስከ መባል ደረሰ? የኢትዮጵያ መንግስት ባለስልጣናት በትምህርት ስርዓቱ የአንደኛና ሁለተኛ ደረጃ ትምህርት ቤቶች መስፋፋታቸውን እንደ ትልቅ ስኬት ይቆጥራሉ። ከዚያ ባሻገር የከፍተኛ ትምህርትን ተደራሽነት ፍትሐዊ በማድረግ በርካቶችን በማስመረቁ የትምህርት ስርዓቱ ውጤታማ ሆኗል ባይ ናቸው። የጥራት ጉዳይ ላይ ግን ውስብስብ ችግሮች እንደነበሩ አይሸሽጉም። የትምህርት ሚኒስቴር ከፍተኛ ሹማምንትና የአገሪቱ ባለስልጣናት በዚሁ ሳምንት በትምህርትና ስልጠና ፍኖተካርታዊ ይዘቶች ላይ ባደረጉት ውይይት ችግሮቹ ችግሮቹ ጥልቅ መሆናቸውን በቁጥር አስደግፈው አቅርበዋል። የሳይንስና ከፍተኛ ትምህርት ሚኒስትር ዴታው ሳሙኤል ክፍሌ እንዲህ ብለው ነበር። የሂሳብ እና የእንግሊዘኛ ቋንቋ ችሎታ በአራተኛ ክፍል ሲመዘን 50 ፐርሰንት እና ከዛ በላይ የሚያመጡት እንግሊዝኛን 27 ነጥብ አራት ነው። ሂሳብ የተሻለ ነው። ስምንተኛ ክፍል ሲደርሱ ሂሳብ፣ ፊዚክስን፣ ባዮሎጂና ኬሚስትሪን ብናይ ሂሳብ 18 ፐርሰንት ብቻ ነው። 50 ፐርሰንት በላይ የሚያመጣው አስረኛ ክፍል ላይ አማካዩን ብናይ ከአጠቃላይ ተማሪ 50 ፐርሰንትና ከዛ በላይ የሚያመጣው 9 ፐርሰንት ተማሪ ብቻ ነው። ወደ 12ኛ ክፍል ስንደርስ መሰናዶ የሚያጠናቅቁት ውስጥ 50 ፐርሰንት ተማሪ ሀምሳ ፐርሰንት ና ከዛ በላይ ውጤት የሚያስመዘግቡት ሀያ ስድስት ፐርሰንት ተማሪ። አሊ ዘውዱ ታዲያ በፌስቡክ ብታወርደው ብታቀናው፣ የመምህርን ጥቅማ ጥቅም ሳታስተካከል ጠብ የሚል ነገር የለም ሲሉ የኢትዮጵያ የትምህርት ስርዓት የገጠሙትን ፈተናዎች መቅረፍ በአዲስ ፍኖተ ካርታ ብቻ የሚቀየር እንዳልሆነ ሀሳባቸውን አካፍለዋል። ከልለው አበራ ደግሞ ፍኖተ ካርታ እያሉ አደረጃጀት ቢቀያይሩ የትምህርት ጥራት ላይ ለውጥ አያመጣም ይልቁንም ተማሪውን ማዳንም መግደልም የሚችለው ክፍል ውስጥ የሚውለው መምህሩ ስለሆነ መንግስት መምህሩ ላይ ትኩረት ቢሰጥበት የትምህርት ጥራት ለማምጣት እንዴት ይቀል ነበር ሲሉ ከዘውዱ ታደሰ ጋር የተስማማ አስተያየት አስፍረዋል። አቡበከር ሰዲቅ አባባሊ ደግሞ አሁን አላግባብ በጓሮ በር እየገቡ እንዳሸን ከፈሉ የግል ኮሌጆችና አንዳንድ በጥቅም የታወሩ የመንግስት ዩኒቨርሲቲዎች መምህራን በለብለብ እስከ ሁለተኛ ዲግሪ የተመረቁና ትውልዱን እያበላሹ ያሉ መምህራን ካልተበጠሩ ይህን ለውጥ መሬት ማስነካት ከባድ ነው ብለዋል። እስክንድር ጊድቦሶ ደግሞ ከትውልድ ገዳይ ወደ ትውልድ ጨራሽ ፖሊሲ እንዳንሸጋገር በአንድ ጀንበር ሳይሆን ቢያንስ የሙከራና የትግበራ ጊዜ ያስፈልግ ነበር ሲሉ ሀሳባቸውን አካፍለዋል። ቃል ኪዳን ነጋሽ በበኩላቸው ትናንት እንከን የለሽና አይነኬ ነው እያሉ ሲያሞካሹት የነበረው የትምህርት ፖሊሲ ችግሮችና የትምህርት ጥራት ጉዳይ ላይ ጥያቄ ያነሱ ምሁራንን ሲያሸማቅቁ የነበሩና የብቃት ችግር ያለባቸውን ከእውቀት የተጣሉ ምልምል ካድሬዎቻቸውን የዩኒቨርሲቲ መምህር አድርገው ሲያበቁ በአንድ ለአምስት አደረጃጀት በሰራዊት አግባብ የትምህርት ግቦችን እናሳካለን እያሉ ሲፎክሩ የነበሩ ብቁ ምሁራንን በካድሬዎቻቸው እያስገመገሙ ሲያሸማቅቁ የነበሩና የከፍተኛ ትምህርት ስታንዳርዶችን በጭንቅላታቸው ልካወርደው ዲግሪ ሲያድሉና ለራሳቸውም ሲታደሉ የነበሩ ኢህአዴግ ጠፍጥፎ የሰራቸው የምሁር ለምድ የለበሱ ፖለቲከኞች ዛሬ ጭንብል ቀይረው ስለ ትምህርት ስርዓቱ ውድቀት ይተነትናሉ። መፍትሔውም በእጃችን ነው ብለው ለሌላ ዙር ጥፋት ይፈጥናሉ። አቤት የእኛስ አበሳ ሲሉ ጉዳዩ እጅግ ውስብስብ እንደሆነ የሚጠቁም አስተያየት አስፍረዋል። የትምህርትና ስልጠና ፍኖተ ካርታው በትምህርት ቤቶች ከሶስተኛ ክፍል ጀምሮ በሁሉም የአገሪቱ ክፍሎች የአማርኛ ቋንቋ ትምህርት እንዲሰጥ ያቀረበው ሀሳብ የከረረ ተቃውሞ ቀስቅሷል። በፌስቡክ ና በትዊተር ገጾቹ ጉዳዩን አጥብቆ የተቸው ጀዋር መሐመድ በትናንትናው ዕለት በኦሮሚያ ሚዲያ ኔትወርክ ብቅ ብሎ እንዲህ ብሎ ነበር። ይህም ፕሮቶካርታ ኦሮሚያ ውስጥ እናስተምራለን ብለው ባያስቡ ይሻላቸዋል። ምክንያቱም ይህ ህዝብ ለሀምሳ ዓመት የታገለው እንዲህ አይነት የአድሃሪያን ና የአህዳዊ ስርዓትን በህፃናቶች ላይ እንዲቆለል ሳይሆን ለዛውን በዚህ ዘመን በዛሬተው ና በጨለማው ዘመንም የእኛ ህዝብ በጠመንጃ እንጂ በግድ በላው ላይ የሚጫነውን ፖሊሲ ተቀብሎት አያውቅም። ዛሬ በትግሉ ይህን ነጻነት ከተጎናጸፈና ይህን ለውጥ ጉዞ ከጀመረ በኋላ እንዲህ አይነት በደባ የተዘጋጀ የህዝቡን ድል ለመሸራረፍ እብረ ብሔራዊ ፌዴራላዊ ስርዓትን ለመገንባት የፈሰሰውን ደም ደመከል በሚያደርግ አይነት ፍኖተ ካርታ በኦሮሞና ኦሮሚያ ልጆች ላይ እጭናለሁ ብሎ የሚወጣ ከሆነ ትምህርት ቢሮ ራሱ ህዝቡን አያ አያቅም ማለት ነው። የጀዋር አስተያየት ጉዳዩን የበለጠ አወዛጋቢ አድርጎታል። አባ ቦራ የተባሉ የትዊተር ተጠቃሚ ደግሞ አማርኛ ቋንቋ በኦሮሚያ ከአንደኛ ክፍል ጀምሮ እንደ አንድ የትምህርት አይነት ማስተማር ልጆቻችንን የበለጠ ተጠቃሚ ያደርጋቸዋል እንጂ አይጎዳቸውም። አፋን ኦሮሞ የፌዴራል ስራ ቋንቋ ሲሆን ልጆቹ በሁሉም ቋንቋ ተወዳድረው ስራ የማግኘት እድላቸውን ያሰፋላቸዋል ብለዋል። ሳሙኤል በዛብህ ደግሞ ዛሬ በሀገር ደረጃ አማርኛ ቋንቋ ከአንደኛ ክፍል ጀምሮ ይሰጣል ሲባል በድል አድራጊነት ስሜት ጮቤ ረገጠ ነገ ከነገ ወዲያ አፋን ኦሮሞ በመላ ሀገሪቱ የስራ ቋንቋ እንዲሆን ተወሰነ ሲባል ድብርት ውስጥ ሊገባ አይገባውም። ሰጥቶ መቀበልን ካልለመድን ሁሉ ነገራችን የእንቧይ ካብ ነው የሚሆነው ሲሉ አስተያየታቸውን ሰንዝረዋል። የትምህርትና ስልጠና ፍኖተ ካርታው ከአፍ መፍቻ ቋንቋ በተጨማሪ ሁለት ቋንቋዎች በትምህርት ቤቶች እንዲሰጡ ሀሳብ እንዳቀረበ ተሰምቷል። በኢትዮጵያ ባለፉት ዓመታት በታዩ ተቃውሞዎች የኦሮሞ ልሂቃን ካነሷቸው ጥያቄዎች መካከል ኦሮምኛ የአገሪቱ የስራ ቋንቋ ይሁን የሚለው ይገኝበታል። ይህ ግፊት በፊት አሁንም በተለያዩ መንገዶች ሲገለጽ ይታያል። የትምህርት ጉዳይ ተነስቶ ክርክር በበዛበት በዚህ ሳምንት ቱሉ ሊባን ይህንኑ ሀሳብ በድጋሚ በፌስቡክ በኩል አቅርበዋል። አፋን ኦሮሞ አንድን ቋንቋ ሀገራዊ የስራ ቋንቋ ለማድረግ የሚያስፈልጉ መስፈርቶችን ሁሉ ያሟላል፣ እንዲያውም ከበቂ በላይ ያሟላል የሚሉት ቱሉ ሊባን በግል የፌስቡክ ገጻቸው ስምንት ነጥቦችን ዘርዝረዋል። ነጥቦቹ ቋንቋው ለምን የኢትዮጵያ የስራ ቋንቋ መሆን እንዳለበት አስረጂ ያሏቸው ናቸው። የመጀመሪያው ኦሮምኛ ወደ ግማሽ የሚጠ ጋ የሀገሪቱ ህዝብ በአፍ መፍቻነት የሚናገረው መሆኑ ነው ይላሉ ቱሉ ሊባን። ከዚህ በተጨማሪ ኩታ ገጠም ክልሎች በጋራ መግባቢያነት ይጠቀሙበታል። ክፍለ አህጉራዊ መግባቢያ ነው። ለዚህም ኬንያን፣ ሶማሊያና ጅቡቲን በምሳሌነት ይጠቅሳሉ። የተደራጀ የጽህፈት ስርዓት አለው። በቢሮክራሲእና በትምህርት በእምነት በስነ ጽሁፍና በስነ ጥበብ ቋንቋነት እምርታዊ እድገት አሳይቷል ይላሉ። ከዚህ በተጨማሪ ደግሞ የተለያዩ መዛግብተ ቃላት ተዘጋጅተውለታል። ቋንቋው ሀገራዊ ህልውና ማግኘቱ አንድነትንና ፖለቲካዊ መረጋጋትን ያበረታታል። በሁሉም ዘንድ በሚባል ደረጃ ቋንቋው ፌዴራላዊ እንዲሆን ሀገራዊ መግባባት አለ ሲሉ ጽፈዋል ቱሉ ሊባን። አድማጮቻችን፣ የዛሬው መሰናዶ ይህን ይመስል ነበር። እሸቴ በቀለ ነኝ። ጤና ይስጥልኝ።